የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች የጎርጎሮሲያኑ 2015 ዓ ም ከአንድ ሚሊዮን በላይ ተገን ጠያቄዎች ወደ ጀርመን የተሰደዱበት አመት ነበረ። ከእነዚህም መካከል 750 ያህሉ 18 ዓመት ያልሞላቸው ብቻቸውን ወደ ጀርመን የተሰደዱ ህጻናትና ወጣቶች ነበሩ። አብዛኞቹ ስደተኞች ከሶሪያ ና ኢራቅ የተሰደዱ የነበረ ቢሆንም ቁጥራቸው ትንሽ የማይባሉ አፍሪቃውያንም ነበሩ። ከነዚህ አንዱ የዛሬው የወጣቶች አለም ዝግጅት እንግዳችን ወርቅነህ ስዩሜ ነው። የስደተኛ ማንነት መያዝ ማለት ከአጀማመሩ በጣም ከሚከብዱ አላቶች ናቸው፣ ወይም ደግሞ የህይወት ዘይቤ ናቸው። እኔ ከቤተሰቡ ጋር አልመጣሁም። እኔ ብቻዬን ወደዚህ የመጣሁት የመጣሁት በስደተኝነት መልክ ነው። እጅግ ብዙ ፈተናዎች አሉ። እኔ በሀገር ቤት ከልጅነት የጀመረ አስራ አምስት አመት ትምህርት ቤት ነው የነበርኩት። ከዛ ነው ወጥቼ ወደዚህ የመጣሁት። በወቅቱ የ24 ዓመቱ ወጣት ብዙ ነገሮችን ከዜሮ መጀመር ነበረበት። በተለይ ጀርመን በስደተኞች በተጨናነቀችበት አመት ወደ ጀርመን በመምጣቱ ፈተናው ብዙ ነበር። ሁሉም ነገር መንገዶቹ ክፍት አልነበሩም። እሱም ደግሞ ከህግ አንጻር ነው። ለአምስት ዓመታት የመስራትም ሆነ የአንዳንድ ነገሮች እንቅስቃሴዎች የተገደቡ ነበር። ግን እዛ ውስጥ የራሴ የሆነው ታሌንቶችን ወይም ደግሞ ጊዜ በመጠቀም እዚህ ሀገር ውስጥ ያስፈልገኛል ብዬ ያሰብኩት ቋንቋውን በመማር የተለያዩ ትምህርት ነክ የሆኑ ነገሮች ላይ አሳለፍ። በዛ መካከል ግን ፈተና ቢበዛም በጣም ራስን እየኖርኩበትና በደንብ ጊዜውን የተጠቀምኩበት ጊዜ ነበረ። በወቅቱ የነበሩት የጀርመን መራሒተ መንግስት አንጌላ ሜርክል የሚጎርፈው የስደተኛ ብዛት ቢያስደነግጣቸውም እንችላለን ወይም እንወጠዋለን ሲሉ ነበር ህዝባቸውን ሊያረጋጉ የሞከሩት። ወርቅነህም ወቅታዊውን ፈተናዎች አልፎና በድል ወጥቶ በአሁኑ ሰዓት በተለያዩ በጎ አድራጎትና ፖለቲካ ነክ ስራዎች ውስጥ ተሳታፊ ሊሆን ችሏል። የበጎ ፍቃድ ስራ በጣም ደስ ከምሉኝ እንቅስቃሴዎች ስራዎች አንዱ ነው። እኔ ከህፃነትም ከልጅነትም እንደዛ አይነት ነገሮች ደስ ይለኛል። ቀይ መስቀል ማህበር እንደ ትምህርት ቤት ምናምን በነበረበት ጊዜ ሀገር ቤት ውስጥ ያን ጊዜም እንደዛ አይነት ነገሮች ባላደርግም ራሱ ደስ ከምሉኝ አንዱ ስለሆነ ወደዚህ ሀገር ሲመጣ ግን ያ ነገር በጣም በሰፊው ይሰራል። የዚህ ሀገር ሰው ደግሞ አብዛኛው መንግስት የሚሰራበት አንዱ ትልቁ ነገር የበጎ ፍቃድ ስራ ላይ ነው ይሄ ቃል በአማርኛ ወይም ደግሞ በእኛ ቋንቋ ትንሽ ሚዘን ባያነሳም እንኳን በጀርመንኛ በጣም በተለያየ ቃላቶች ይገለጻል፣ እና እዚህ ውስጥ ሆኜ እኔ በደስታ ነው ይሄን ነገር ልክ ወደዚህ ሀገር መጥቼ የጀመርኩ። እሱም ጀርመን ሀገር የሚኖሩ ኢትዮጵያውያንን ይጠቅማል ብሎ ባስበው የበጎ ፍቃድ ስራ ላይ ያተኮረ ከዚህም ዋነኛ የሚለው የትምህርት ጉዳይ ነው። ወደዚህ የመጡ ሰዎች አብዛኛዎች፣ ወጣቶች፣ ስደተኞች ለተለያየ ችግር የተጋለጡ ስለሆኑ እነሱ እዚህ ሀገር ውስጥ ምን ማድረግ እንዳለባቸው እንዴት ወደፊት መጓዝ ይችላሉ ከሚል አንጻር ወጣቶች ላይ በትምህርት መንገድ መስራት፣ በሌላ ደግሞ ልጆች ላይ እዚህ የተወለዱ ትናንሽ ሰሮች ልጆች ላይ በመስራት ለነሱ ያስፈልጋል ብዬ ያሰብኩት የአካዳሚክ ነክ ነገር የሆነው ትምህርት ወይም ደግሞ እንደ ትምህርት ቤት ልበልሽ እና የሳምንቱ በየቅዳሜው ለሶስት ሶስት ሰዓት የምናስተምርበት ኢትዮጵያውያንንም ሌላ ሀገር ያካተተ ትምህርት ነክ ነገር ጀመርኩ። የዛሬ ሶስት ዓመት ገደማ እየሆነ እና እዛ ውስጥ አስተማሪዎች አሉ፣ ብዙ ተማሪዎች አሉ፣ ኢትዮጵያውያን አሉ። የተለያየ ብሔረሰብ አለ፣ ቋንቋ አለ፣ ሃይማኖት አለ። ከስድስት ከሰባት ሀገር የሚመጡ ልጆች ህጻኖች፣ አንደኛ ክፍል የመማሩ እስከ ጊምናዞም ወይም ደግሞ የዚህ ሀገር ትምህርት ስርዓት ትንሽ ለየት ስለምል ጊምናዞም ሪያል ሹል የሚሆኑ የሚባል ነገሮች አሉና ና እዛ ላይ ትኩረት አድርጌ ለዛ ነገር ራስን ሰጣው ና እዛ ላይ ነው ዋና ነገር። አሁን ሙሉ ጊዜ ነው ሲ እየሰራሁት ይሄ ነው ያለው። ዛሬ የ33 ዓመት ወጣት የሆነው ወርቅነህ ከኢትዮጵያ ማህበረሰብ አልፎ በሚኖርበት የጀርመን ኑርምበርግ ከተማ መጤዎች ከሀገሪቷ ዜጋ ጋር ተዋህደው እንዲኖሩ የሚሰራው የኢንቴግሬሽን ወይም የውህደት ምክር ቤት አባል ነው። አዎ ይሄ የምክር ቤት አባል የሚባል አንድ በኛ ከተማ ወይም ደግሞ አንዳንድ የጀርመን ከተማ ውስጥ አልፎ አልፎ አለ። እሱ ደግሞ ህዝብ ነክና፣ ህብረተሰብ ነክ፣ ህግ ነክ ፖለቲካ ሀሳቦች የሆኑትን ትኩረት ያደረገ ምክር ቤት ነው። እዛ ላይ ሁለት ሺ ሀያ ሁለት መጨረሻ ላይ ምርጫ ነበረ። እዛ ላይ ተወዳደርኩ፣ ተመረጥኩ። ለስድስት ዓመት የሚቆይ ምክር ቤት አባል ነኝ። እዛ ላይ የተለያዩ ነገሮች በየጊዜው የሚነሱ ጥያቄዎች የህብረተሰቡ አለ። እዛ ላይ እኔም ደግሞ እንደ አንድ ኢትዮጵያዊ ሆኜ አፍሪካ ሞክዬ እዛ ነው ያለሁት እና ለምሳሌ በዚህ ከተማ በኑረምበርግ ከተማ ከአንድ መቶ ሰባ ሀገራት የመጡ ህብረተሰብ ይኖራሉ። እጅግ በጣም ብዙ ነው። ይሄ የተለያየ ቋንቋ ይናገራል፣ የተለያየ ባህል፣ ሃይማኖት ያላቸው እና ይሄኛዎች እንዲኖር ራሳቸውን አይደንቲታቸውን ማንነታቸውን ሳይለቁ ግን ከጀርመን ህግ ጋር ከጀርመን ካልቸር ጋር ተዋህዶ መኖርና መስራት ቢሆን መማሪም የሚችሉበት የሚል አንዱ ዋነኛው አካል ነው። ይሄ ነው የሚሰራው ዋና ዋና ነጥቦች በእኛ ምክር ቤት ውስጥ ወርቅነህ የሚኖርባት ኑርንበርግ ከተማን እጅግ እንደሚወዳት ለሌሎች ከሚያጋራቸው መረጃዎች መረዳት ይቻላል። ከተማዋ ልዩ ናት የሚልበትንም ምክንያት ገልጾልናል። አው ኑርንበርግ ከተማ እኔ በጣም ነው የሚወዳት። እዚህ ሲኖርም በታላቅ ደስታ ነው። ኑርንበርግ ከተማ በጣም የቆየች ከተማ ናት። በጣም በተለየ ታሪክ ትታወቃለች። ዛሬው አንድ ሺህ ዓመት በፊት የተመሰረተች ከተማ እዚህ ውስጥ ግን ብዙ ፖለቲካዊ ነክና ባህላዊ ነክ ያሳለፈች እና ያላት ከተማ ናት። ከፖለቲካ አንጻር ዋናዎቹ የዓለም ጦርነቶች እንደ መነሻውም የሚሆነው ከዚህ ከተማ ነው እና ከዚህ ነው ተስፋፍቶ ወደ አንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት የሄዱት። ይህን ቢሆንም ሕዝቡ የስራ ሰው ስለሆነ ይሄ ነገሮች ሁሉ መጥቶ ሲያል ከተማቸውን፣ አካባቢያቸውን የመስራት ሀቂም ጉልበት ስሜት ስላላቸው በደንብ ሰርቶ ያስቀመጡት ያሳዩት ከተማ ናት። ውርቅነህ ወደ ጀርመን ከመጣበት ጊዜ አንስቶ በተለያዩ የበጎ ፈቃድ አገልግሎቶች በተለይም በመጤ ማህበረሰብና የህጻናት ትምህርት ላይ መስራቱ ከተለያዩ ተቋማት የእውቅና ሽልማቶች እንዲያገኝ ምክንያት ሆኗል። የተለያዩ አጫጭር የትምህርት ኮርሶችንም ወስዷል። በኛ ከኑረንበርግ ከተማ ሁለት ሺ አስራ ዘጠኝ ለወጣቶች የምሰጥ የአንጋጅመን ፕራይስ የሚባል አለ። እሱም አንዱ አካል ነው። እንደውም በበርሊን ከቡንደስ ወይም ደግሞ ከሪፐብሊክ ጀርመን የሚሰጠው አንድ ጊዜ ዘላም ይለው እና ወረቀት አግኝቻለሁ። ባለፈው ሁለት ሺ ሀያ ሶስት ሴፕቴምበር ውስጥ ወይም እንደ ኢትዮጵያ መስከረም ውስጥ በጀርመን ሳይሆን በምንኖረው ክልል በባየን ክልል ትልቁ ሽልማት ተብሎ የሚታሰብ ከህብረተሰብ እና ከልጆች ከወጣቶች ሚኒስቴር የሚሰጥ ሽልማት አግኝቻለሁ። ይሄ ሁሉ ከበጎ ፍቃድ እንቅስቃሴዎች ጋር የሚገናኙ እና የሚያያሉ የሚስክር ወረቀቶች ና ሽልማቶች። በፌስቡክ ገጽ ላይ ያው ከሶስት ሺህ በላይ ተከታዮች እንዳሉ ና ያየሁት። ሀሳብህንም በጀርመንኛ፣ አማርኛ እና ኦሮምኛ ታጋራለ። እዛ ላይ መሳሪያ ገዳይ ነው እንጂ መፍትሄ አይደለም፣ ጦርነት ይብቃ የሚል መልእክት በቅርቡ በፌስቡክ ጽፈህ ነበር እና መልእክቱ ለማን ነው? አው እንደሚታወቀው በተቻለ ህቅም ባላንስ የሆነውን ሀሳቦች መሳየት አለብን ብሎ ከሚያስቡት እኔ አንዱ ነኝ። መሳሪያን በየጊዜው እየገዙ እየሸጡ እየነገዱ እየገደሉ፣ እንደዚ አይነት ነገሮችን የሚያደርጉት አካላቶች በተለያየ ዓለም ላይ አሁን ጦርነት አለ። በጣም የታሪክ ጦርነት አለ። እንደዛው ደግሞ የሀያልነት ጦርነት አለ። ትናንሽ ጦርነት አለ። እንደዛ አይነት ጦርነትን የሚፈልጉ ሰዎች ራሳቸውን ከዛ ቢቆጥቡ እና ወደ መፍትሄ ቢመጡ ማንም በዛ ተጠቃሚ እንዳልሆነ ግልጽ ነው። አላየንም፣ ደግሞ አዋቂ ሰው ብልህ ሰው በራሱ ሀገር ላይ በራሱ አካባቢ ውስጥ ጦርነት አይከፍትን። ስለዚህ ይሄ ሁሉ ቢቆም እየተሳተፉም እያሳተፉም ያሉ አካል ቢያቆም የሚል ነው። ለማን ነው ለምለው ይሄ ይህን ነገር ውስጥ ላሉ አካሎች ነው። ማንም ቢሆን ጀርመን ሀገር የሚኖሩ ኢትዮጵያውያን ደግሞ ማድረግ አለባቸው የሚለው ማንም ሰው በተለያየ መንገድ ወደዚህ ሀገር ሊመጣ ይችላል። እዚህ ሀገር ውስጥ ግን ለመኖር ራሱን መቻል የሚባል ነገር አለ። አብዝተው የስደተኛ ፖለቲካ በዚህ ጊዜ ያለው ሰዎች ራሳቸው መቻል አለባቸው የሚል ነው። ለዛ ራሱን መስጠት ትምህርት መማር ያለበት ትምህርቱ መማር፣ ቋንቋው መማር፣ መስራት ያለበት ቢሰራ ችግሮች ሲመጡ ብቻ ተፍ ተፍ ከሚሉት ከሚሮጡት፣ ቢዘጋጁ ሚዲያን ቢከታተሉ እንደዛው በሌላ ከወንጀል ቢርቁ። ወንጀል ቀይ መስመር ነው ጀርመን ውስጥ፣ ከወንጀል ቢርቁ የሚል ሀሳብ አለኝ። የዛሬው የወጣቶች ዓለም ዝግጅት እንግዳችን ወርቅነ ስዩሜ ምክር ነው። ወጣቱ በጀርመን ኑርንበርግ ከተማ ነዋሪና መጤዎች ከሀገሪቷ ዜጋ ጋር ተዋህደው እንዲኖሩ የሚሰራ የከተማዋ ምክር ቤት አባልም ነው። ሳምንት እንገናኝ። ልደት አበበነኝ ጤና ይስጥልኝ።